የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የዛሬው የማህበራዊ መገናኛ ዘዴዎች ቅኝት በአዲስ አበባ ትምህርት ቤቶች የተቀሰቀሰው ተቃውሞ፣ ወደ ደቡብ አፍሪቃ በሚደረግ ፍልሰት የበርካታ ኢትዮጵያውያን ሕይወት እያለፈ መሆኑ፣ ብሎም በካታሩ የዓለም ዋንጫ ደምቃ የወጣችው ሞሮኮ በተሰኙ ርዕሶች ስር የተሰጡ አስተያየቶችን ጨምቀን ይዘናል። ወደ መጀመሪያው ርዕሳችን እናልፋለን። ትምህርት ቤቶች ከማንኛውም አይነት የሃይማኖት የፖለቲካ አመለካከትና ባህላዊ ተጽዕኖዎች ነፃ እንደሆኑ በህግ በተደነገገበት ሁኔታ የሌላ የክልል ባንዲራን በትምህርት ቤት ማውለብለብና ክልላዊ መዝሙር እንዲዘመር ማስገደድ የህግም ሆነ የሞራል መሰረት የለውም ሲል የኢትዮጵያ ሕዝብ እንባ ጠባቂ ተቋም ገልጿል። ተቋሙ በአዲስ አበባ የመንግስት ትምህርት ቤቶች የኦሮሚያ ክልል አርማ በመስቀልና የክልሉን ብሔራዊ መዝሙር ተማሪዎች እንዲዘምሩ ለማድረግ የሚደረገው ግፊት የህግም የሞራልም መሰረት እንደሌለው ነው ያመለከተው። በዚህ ሳምንት የአዲስ አበባ ከተማ ፖሊስ ኮሚሽን ይፋ ባደረገው መግለጫ የመማር ማስተማሩ ስራ በሰላም ቀጥሏል። ጸረ ሰላም ያላቸው አካላት ትምህርት ቤቶችን የእውከትና የብጥብጥ መድረክ ለማድረግ ሲንቀሳቀሱ ነበር ያለው የአዲስ አበባ ፖሊስ በዚህ ተሳትፏል ያላቸውን የፖለቲካ ፓርቲ አባላትን ተማሪዎችንና መምህራንን እንዲሁም ሌሎችንም መያዙን ባወጣው መግለጫ ማስታወቁ ተዘግቧል። መስፍን ተሾመ የተባሉ የፌስቡክ ተጠቃሚ እባካችሁ፣ ከፈረሱ ጋሪው እየቀደመ ተቸግረናል። እንደ ኢትዮጵያዊ በመግባባትና በመነጋገር ብሎም በመተማመን እንመን። ሌላው ሁሉ ሰውኛ አይደለም የተመቸው ይህንን ሐሳቤን ይጋራኝ ሲሉ አስተያየታቸውን ደምድመዋል። ዳውድ አብራር የተባሉ አስተያየት ሰጪ በበኩላቸው ስንቱን አስሮ እስከ መቼ አስሮስ ይቻላል? ሲሉ በጥያቄ አስተያየታቸውን ይጀምራሉ። እኔ ግን ያልገባኝ ነገር አዲስ አበባ ውስጥ የሚኖረው የሁሉም ብሔር ተወላጅ ከሁሉም ብሔር የተገኘ ሕዝብ መኖሪያ ሆኖ እያለ የአንድ ክልል ባንዲራን በተለየ ሁኔታ መስቀል እንዲሁም የአንድ ብሔር መዝሙርን ለይቶ ማዘመሩን ምን አመጣው? ደሞስ ብዙ አይነት ቋንቋ ተናጋሪ ባለበት ከተማ ውስጥ ሁሉም በአፍ መፍቻ ቋንቋው መማር አለበት ሲባል ራሱ በጣም ችግር የሚሆን ነው የሚመስለኝ። ባይሆን ቋንቋውን መማር የሚፈልግ ሰው ዩኒቨርስቲ ሲገባ ቢያጠናው? አይሻልም? ግራ ነው ነገር ሁሉ ሲሉ አስተያየታቸውን አብቅተዋል። አቡ ሀሰን የተባሉ የፌስቡክ ተከታታይ ፊንፊኔ የኦሮሚያ ዋና ከተማ ናት። ተወደደም ተጠላም መዝሙሩ ይቀጥላል። እባካቹ፣ ማቆሚያ የሌለውን ነገር አትፈልጉ። ሰላም ይሻላል ሲሉ አስተያየታቸውን ጽፈዋል። ዮሴፍ ኃይሌ ግርማ በአስተያየታቸው ይህንን ድርጊት ዘጠና በመቶ የአዲስ አበባ ተማሪዎችም ሆኑ ነዋሪው አይፈቅዱትም፣ ተረኝነትና ጉልበተኝነት ካልሆነ በቀር ሲሉ አስተያየታቸውን አስቀምጠዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም ደቡብ አፍሪቃ ለመድረስ በሚሰደዱ ኢትዮጵያውያን ላይ የሚደርሰው የሞት አደጋ እየጨመረ መምጣቱ አስደንጋጭ ሲል በያዘው ሳምንት መግለጫ ይፋ አድርጓል። እንደ ድርጅቱ ከጎርጎሮሳውያን 2014 ዓ ም ወዲህ ከ900 በላይ ኢትዮጵያውያን በዚሁ የስደት መስመር ላይ ህይወታቸውን አጥተዋል። ይህ ቁጥር በቅርቡ በዛምቢያ ህይወታቸውን ያጡትን ኢትዮጵያውያንን ጨምሮ መሆኑንም ድርጅቱ አስታውቋል። ባለፈው ሳምንት መጠናቀቂያ የዛምቢያ ፖሊስ ኢትዮጵያውያን ወይም ሶማሊያውያን ሳይሆኑ አይቀሩም ያላቸውን በህገ ወጥ መንገድ ወደ ሀገሪቱ ሳይገቡ እንዳልቀረ የተጠረጠሩ የ ሀያ ሰባት ሰዎች አስክሬንን ማግኘቱን አስታውቆ ነበር። አንድ ሰውም በህይወት ተገኝቷል። ራህሚት ያሲን የተባሉ የማህበራዊ መገናኛ ዘዴዎች ተጠቃሚ መገን ወገኔ ምነው ፈተናው በዛ በጣም ያማል ፈጣሪ ረህመቱን ያወርድልን ስቃይና መከራችንን ከእንግዲህ በቃ ይበለን ሲሉ አስተያየታቸውን ደምድመዋል። ሶሎ ኢትዮጵያ የሚል መጠሪያ ያላቸው ሌላው የፌስቡክ ተከታታይ የእኛን ሰው የሚያግዙት የእኛው ሰዎች ናቸው። በሰው ማጋዝ የከበሩ የራሳቸው የመቃብር ስፍራ ያላቸው ሰው አጋዦች በሞዛምቢክ እንዳሉ አውቃለሁ። በግፍ የከበሩ ግፈኞች ሲሉ አስተያየታቸውን አብቅተዋል። ታየች አበበ የተባሉ የፌስቡክ ተከታታይ ወገኖቻችን በሀገር ውስጥም በስደትም እንደ ቅጠል እየረገፉ ነው። ጌታ እባክህ ድረስልን ሲሉ አስተያየታቸውን አስቀምጠዋል። ኢትዮ የተባሉ ሌላ የፌስቡክ ተጠቃሚ በሕዝባችን ላይ እየደረሰ ላለው ጉዳት ሁሉ የመጀመሪያው መሰረታዊው ችግር በሀገራችን ኢትዮጵያ ሰላምና መረጋጋት ባለመኖሩ ይመስለኛል። እጅግ አዝኛለሁ ሲሉ ጽፈዋል። አሪን ሐሰን የተባሉ የፌስቡክ ተጠቃሚ አይ ሞት ለእኛ መቼ ብርቃችን ነው? እንኳንስ ባዳ ከሀገር ውጪ አገር ውስጥ ወንድሙ እየገደለው አይደል? እረ ዝም በሉ ሲሉ አስተያየታቸውን ደምድመዋል። ዓለም ዋንጫ ፍጻሜ ህልማችን ባይሳካም ከሀዘን ይልቅ ኩራት ይሰማናል ሲሉ የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊግ ራግሬጊ ተናግረዋል። በካታሩ የዓለም እግር ኳስ ዋንጫ ግጥሚያ ሞሮኮ በኳሱ ዓለም ሀያላን የተባሉ ቡድኖችን ረምርማ ግማሽ ፍጻሜ መድረስ ችላ ነበር። ይሁንና ከወጣትና ጠንካራው ቡድን ከፈረንሳይ ጋር ገጥማ ሁለት ለዜሮ በመሸነፏ ለፍጻሜ የመድረስ ምኞቷ ሳይሳካ ቀርቷል። ከፈረንሳይ ጋርም ጥሩ ጨዋታን አሳይታ ሞሮኮ ጠንካራ ቡድን እንዳላት ለዓለም አስመስክራ ነው መንገዱን ለፈረንሳይ ለቃ ይወጣችው። ከጨዋታው መጠናቀቅ በኋላ አስተያየታቸውን በማህበራዊ መገናኛ ዘዴዎች ካጋሩ በርካታ የኳስ አፍቃሪዎች መካከል አቶ ታደለ ይድነቃቸው ተሰማ ይገኙበታል። አቶ ታደለ በአስተያየታቸው ሞሮኮ ከክሮሺያ አቻ ሲወጣ ቤልጅየምን፣ ስፔንና ፖርቹጋልን ሲያሸንፍ በተደጋጋሚ ታሪክ ሰርቷል። በተለይ ፖርቹጋልን ሲያሸንፍ ቢያንስ አራተኛ ደረጃ ማግኘቱን አረጋግጧል። ከፈረንሳይ ጋር ባካሄደው ግጥሚያም የሚደነቅ ጥረት አድርጓል። ይህ ሁሉ በአጋጣሚ አይደለም። ሞሮኮዎች በሀገራቸው የስፖርት ማዘውተሪያ ቦታዎች በብዛት አዘጋጅተዋል። ሕጻናትን ታዳጊዎቻቸው ቸውን ወጣቶችን በብዛት ያሰለጥናሉ። በሁሉም የእድሜ ክልል ካለማቋረጥ ውድድሮችን ያዘጋጁላቸዋል። ለአውሮጳ ቅርብ ስለሆኑም በየጊዜው የወዳጅነት ጨዋታዎች በማድረግ ልምድን ይቀስማሉ። ሞሮኮዎች ብዙ አውሮፓ የተወለዱና ከልጅነት ጀምሮ እዚያው የሰለጠኑ እንዲሁም ከሀገራቸው ተመልምለው በአውሮፓ ታላላቅ ክለቦች የሚጫወቱ ሁሉ አሏቸው። በዚህም ዓለም ዋንጫ ያገኙት አስደናቂ ውጤት የዚህ ሁሉ ድምር ውጤት ነው። ሞሮኮዎች ሊደነቁ ይገባል ሲሉ አስተያየታቸውን አጋርተዋል። ኤፍሬም ወንድሙ የተባሉ በአስተያየታቸው የሞሮኮ ብሔራዊ ቡድን ለዚህ ደረጃ የደረሰው ለዋንጫው አልሞ ዋንጫውን ፈልጎ በወኔ ስለሚጫወት ነው። ይኸው ነው ሚስጥሩ፣ ብለዋል። ካሊድ አንዋር የተባሉ አስተያየት ሰጪ በበኩላቸው ለእኔ ብራዚልን፣ ፖርቹጋልን፣ ስፔንን፣ ቤልጅየምን አፍሪቃዎች ስላሸነፉ ዋንጫውን እንደበላነው ነው የምቆጥረው፣ ለወደፊት መብላታችን አይቀርም ሲሉ ጽፈዋል። ሚሚ ልዑልሰገድ ምን ሞሮኮ አፍሪቃ አፍሪቃ ትላለህ ሲሉ አስተያየታቸውን ይጀምራሉ። ምን ሞሮኮ አፍሪቃ አፍሪቃ ትላለህ? እነሱ በአፍሪቃዊነታቸው አያምኑም። ሳይመቻቸው አፍሪቃ፣ ሲመቻቸው አረብ ናቸው ሲሉ አስተያየታቸውን ደምድመዋል። ካሚል የሎ የተባሉ የፌስቡክ ተጠቃሚ ደግሞ ከፈረንሳይ ጋር ባደረጋችሁት ግጥሚያ አጨራረስ ብቻ ወይም ጎል ብቻ ነው የቀራችሁ እንጂ ጨዋታ አሳይታችኋል ምርጥ ናችሁ ሲሉ ለሞሮኮ ቡድን አስተያየታቸውን ጽፈዋል። ሳሙኤል ጌትነት አደም የተባሉ በበኩላቸው አፍሪቃን አኩርታችኋል፣ ደስታችን እጥፍ ነው፣ ሁሉም እንደናንተ መታገል አለበት ሲሉ አስተያየታቸውን ደምድመዋል። ለዛሬ ያልነው እስከዚሁ ነበር። አስተያየታችሁን ጻፉልን። በዚህ ዝግጅት ላይ እናንተም ተሳተፉ። አዜብ ታደሰነኝ ጤና ይስጥልኝ።